የባህል መድረክ የተለያዩ ሆቴሎችና ምግብ ቤቶች ምግብን በማብሰል ስራ ያገለገለው ታዋቂው ጀርመናዊ የሙዚቃ ደራሲ ፍራንክ ፋሪያን የሰዎችን ፍላጎት በደንብ ያውቃል ይላል፣ ባለፈው ሰኞ 75ኛ የልደት ቀኑን በማስመልከት የወጣው ዘገባ። ጤና ይስጥልኝ አድማጮች እንደምንሰነበታቸው? ዛሬ ስለ ቦኒየም የሙዚቃ ባንድ መስራች መስራችና ስራዎቹን በርዕስነት በመያዛችን ነው፣ ሙዚቃውን ያስቀደም ነው። ሰባዎቹ ታዋቂ የነበሩት በተለይ በዚያን ዘመን ባለም ዙሪያ ዲስኮን በማስጨፈራቸው የሚታወቁት የቦኒየም የሙዚቃ ባንድ መስራች ጀርመናዊ የሙዚቃ ደራሲና ቀማሪ ፍራንክ ፋሪያን መሆኑን ስንቶቻችን እናውቅ ይሆን? በእለቱ ዝግጅታችን የእውቁን ጀርመናዊ የሙዚቃ ደራሲ የፍራንክ ፋሪያንን ሙዚቃዎች ይዘን ታሪኩን እንቃኛለን። መልካም ቆይታ። ጀርመናዊ የሙዚቃ ደራሲና ቀማሪ ፍራንክ ፋሪያን በያዝነው ሳምንት ሰኞ ሰባ አምስተኛ ዓመት የትውልድ ቀኑን አክብሯል። በጀርመን በተለያዩ የመገናኛ ብዙሀኖች ሙዚቃዎቹ በተደጋጋሚ ተደምጠውለታል። በርካታ የሙዚቃ አልበምን በዓለም ዙሪያ በመሸጡ የሚታወቀው ፍራንክ ፋሪያን ቦኔሞችን ጨምሮ በጀርመን ታዋቂ የሆነችውን ሙዚቀኛ ኢቮን ካታፌልድን፣ እንዲሁም አሜሪካዊውን የሮክ ሙዚቃ አቀንቃኝ ሚትሎፍን በሙዚቃ መድረክ እውቅና እንዲያገኙ ያደረገም ነው። ሩሳውያኑ 1941 ዓ.ም ሐምሌ 18 በጀርመን በራይንላንድ ፋልስ ግዛት ኬርን በምትባል አነስተኛ ከተማ የተወለደው ጀርመናዊው ሙዚቀኛ ፍራንክ ፋሪያን የትውልድ ስሙ ፍራንክ ሮይት ይባል ነበር። ፍራንክ በሆቴል ቤት በምግብ አብሳይነት ይተዳደር ሳለ ከስራ ውጪ ይኖርበት በነበረው ቤት ጣሪያ ላይ ባለች ክፍል ውስጥ የራሱን ሙዚቃ መቀመሪያ ክፍል አዘጋጅቶ ሙዚቃን በመቀመር ይለማመድ የሙዚቃ ፍቅሩንም ይወጣ እንደነበር መረጃዎች ያሳያሉ። ፍራንክ የመጀመሪያና የግሉ የሆነውን ጊታር ይዞ ሙዚቃን መጫወት የጀመረው በ12 ዓመቱ እንደነበር ተዘግቧል። ፍራንክ ሙዚቃን ከልጅነቱ ጀምሮ ይጫወት እንጂ በተለያዩ የምግብ ቤቶች እየተዘዋወረ ምግብ ያበስል ነበር። ፍራንክ ለምን ምግብ አብሳይ እንደነበር ሲጠየቅ ሁሌ ይርበኝ ስለነበር ሲል ለንግግር መጀመሪያ ያህል መልስ በመስጠት ይጀምራል። ከዚያም ምክንያቱን እንዲህ ያስረዳል። ለሶስት ዓመታት ዴልብሩክ ውስጥ በምግብ አብሳይነት አገልግያለሁ። ጥሩ ገንዘብም አገኝ ነበር። እናቴም በስራዬ በጣም ደስተኛ ነበረች። ክልታት አንድ ቀን በአንድ የሙዚቃ ድግስ ላይ ድንገት አንድ የሮክ የሙዚቃ ጓድ ድንቅ የሆነ ሙዚቃ መድረክ ላይ ሲያቀርብ አየው። በጣም የተደነቀ ዝግጅት ነበር። ከዚያ በኋላ በአእምሮዬ ያለ ሙዚቃ ሌላ ነገር መኖሩን ማሰብ አቃተኝ። ይህንኑ የሙዚቃ ጓድ ለማየት በአንድ ሌሊት ወስኜ ጉዜን ወደ ሃምቡርግ ከተማ አደረግኩም። እዚያም የሙዚቃ ጓዱን ካየው ከግማሽ ዓመት በኋላ የራሴን የሙዚቃ ጓዳ አቋቋምኩም። የታዋቂውን የቦኒ ኤም የሙዚቃ ባንድ መስራች ፍራንክ ፋሪያን የሮክ ሙዚቃ ፍቅር ያደረበት ታዋቂውን አሜሪካዊ ሙዚቀኛ ኤልቪስ ፕሬስሊንና ቤልሄልን ቤል በመድረክ ላይ ካየ በኋላ እንደነበር ይናገራል። ከዚያም ነው ፍራንክ ፋሪያን ምግብ በማብሰል ሙያ ሲያገለግል ያጠራቀመውን ገንዘብ የሙዚቃ መጫወቻ መሳሪያን ገዝቶ በስድስት ወሩ የራሱን ባንድ አቋቁሞ በመድረክ ላይ ራሱ በማዜም በአንድ ምሽት እስከ ሶስት መቶ ማርክ ድረስ ያገኝ የነበረው ፍራንክ በከብቶች ጋጣ ውስጥ ያቀናበረውን የመጀመሪያውን ሙዚቃ በሸክላ አሳትሞ ወደ አንድ ሺ ቅጂ ሸጧል። ከዚያም በጎርጎሮሳዊው 1960 ዓ ም ጀርመናዊው የሙዚቃ ቀማሪ ፍራንክ ፋሪያን ከሙዚቃ አሳታሚ ድርጅት ጋር ውል ለመፈራረም በቃ። ፍራንክ ውሉን ካገኘ በኋላ ትልቅ የሙዚቃ ዝግጅት የተባለለትን የመጀመሪያውን የአገር ባህል ሙዚቃን ሴዲኤፍ በተሰኘው የጀርመን ቴሌቪዥን ጣቢያ መድረክ ላይ አቅርቦም ነበረ። ሮኪ ይህንን የጀርመን ባህላዊ ሙዚቃን ባቀረበበት ጊዜያት ነበረ ታዋቂውን የቦኒየምን የሙዚቃ ባንድ ያቋቋመው። በቆርቆሮሳዊያኑ 1975 ዓ ም ቦኒየም በሚል ስም የተቋቋመው የፍራንክ ፋሪያን የሙዚቃ ቡድን በካሪቢያን ተወልደው አውሮጳ ውስጥ ካደጉት ሶስት ሴቶችና አንድ ወንድ አቀንቃኝ ያሉበት የሙዚቃ ቡድን እንደሆነ ይታወቃል። ዳዲ ኩል ለቦኒየሞች የመጀመሪያ ነጠላ ዜማ ሲሆን በተለይ ቦቢ ፍሬል የተባለውና በልዩ ውዝዋዜውና ዳንሱ የሚታወቀው የቡድኑ አቀንቃኝ መድረክ ላይ ከልዩ ዳንሱና ከንፈሩን እንደሚዘፍን ያህል ከማንቀሳቀስ በስተቀር ሲያዜም የሚሰማው የራሱ የሙዚቃ ቀማሪው የጀርመናዊው የፍራንክ ፋሪያን ድምፅ ነው። ፍራንክ ይህንን የሚያደርገው ከስቱዲዮ እንደነበርና ቆየት ብሎ በመድረክ ከማዜም ይልቅ ስቱዲዮ ቁጭ ብሎ ሙዚቃ መቀመርን መምረጡን ተናግሯል። የሙዚቃ ጓዴን ይዤ ከአንድ ቦታ ወደ ሌላ ቦታ መዘዋወር አልቻልኩም። በየጊዜው በአንዱ ሲጫወት ቦታው ላይ በመገኘት የሙዚቃ መሳሪያዎችን ሁሉ መድረክ ላይ መግጠሙ፣ መንቀል ሁሉ ደከመኝ፣ በጣም ታከተኝ አልቻልኩም። ከዚያ በኋላ ነው ስቱዲዮ ውስጥ ሆኜ ሙዚቃ መቀመርና ስቱዲዮውም የማረፊያ ክፍሌ መሆኑን የተረዳሁት። በኋላም ከዚሁ የማረፊያ ክፍሌ ሙዚቃ መስራት ጀመርኩ። የቦኒ ኤም ሙዚቃ በተለይ ደግሞ የመጀመሪያው ሙዚቃ ዳዴ ኩል ከጀርመን አልፎ በዓለም ዙሪያ ተወዳጅነትን ያገኘ ነጠላ ዜማ ነበር። ሙዚቃ ቡድኑ ከጎርጎሮሳውያኑ 1975 እስከ 1988 ዓ ም ድረስ በዓለም የሙዚቃ መድረክ በተደማጭነትና ተወዳጅነት የመጀመሪያውን ስፍራንም ይዞ ነበር። በድንገት ከሚያስገድዱኝ ነገሮች ተላቀቅኩና ነፃ ሆንኩ። ከሙዚቃ አልበም አሳታሚዎች ይህን ስራ ያን ስራ ከሚል ትዕዛዝ ተላቀቄ ለራሴ ራሴ አለቃ ሆንኩና የምፈልገው መስራት ጀምሩ። ኢትዮጵያ ውስጥም በዘመኑ የቦኒየምና የሚሊቫኒሊ ሙዚቃዎች ተወዳጅ ነበሩ። ግን ከበስተጀርባ ሆኖ የእነዚህን ሙዚቀኞች ተወዳጅ ሙዚቃ ደራሲና ቀማሪ ማን እንደሆነ የሚያውቀው እጅግ ጥቂቱ ሳይሆን አልቀረም። በርሊን ነዋሪ የሆኑት አቶ ኤልያስ ሲመር ለትምህርት ወደ ጀርመን ከመምጣታቸው በፊት አዲስ አበባ ላይ በቦኒየም ሙዚቃ ተማርከዋል። አይ እኔ ይህንን ሰው ከዚህ በፊት ጀርመን ከመምጣቴ በፊት ብዙም ሰምቼም አላቅም፣ ማን እንደሆነ አላቅም ነበር። ግን እሱ ከዚህ በፊት የሰራቸውን ሙዚቃዎች የደረሳቸውን ሙዚቃዎች ኢትዮጵያ ሆኜ የነ ቦኒየምን የነ ሚሊቫኒሊን ሙዚቃዎች በጣም አዳመጥ ነበር እና ያው፣ አገር ቤትም በየቦታው የሚሰሙ ሙዚቃዎች ነበሩ። ምንም እንኳን የቦኒየም ሙዚቃ በ ሰባዎቹ ዓመተ ምህረት የወጣ ሙዚቃ ቢሆንም እኔ እስከ ሰማንያዎቹ ዘጠና መጨረሻ ድረስ እስከሞታ ድረስ ከኢትዮጵያ በየቦታው የምሰማው ሙዚቃ ነበር እና እዚህ ከመጣው በኋላ ነው ፍራንክ ፋሪያን ስለሚባለው ሰው ሞር ያወቅኩትና እንደውም የእሱ ሙዚቃ እንደሆነ እንደውም በድምፁም እሱ ራሱ ይጫወት እንደነበረ በተለይ ሚሊቫኒዴ ጊዜ የበለጠ ይህን ሰው ለማወቅ ች ያለው እና ማን ነው ከበስተ ጀርባ ያለው ሰው ምናምን የሚለውን እዚህ ከመጣህ በኋላስ እንዴት አገኘኸው? ስለ እሱ ምን ይወራል? አዎ ትልቅ የሙዚቃ ጥበብተኛ እንደሆነ ያው በጀርመን ውስጥ የታወቀ ነገር ነው። ያው ግን ብዙ ጊዜ ወይም ደግሞ ባለፉት እኔ እዚህ በኖርኩበት ጊዜ እንደዚህ መድረክ ላይ ምናምንወቱ እኔ በበኩሌ ሲጫወት አይቼ አላውቅም። ግን ይህ ከመድረክ በስተጀርባ ግን ብዙ ሙዚቃዎች እንደውም እኔ የማላቃቸውም ሌላም የኪነጥበብ ሰዎችን ሁላ ለትልቅ ቦታ ያበቃ ነው። ግን በተለይ የማስታውሰው ይህንን ሰው በነዚህ በሙዚቃ ባንዶች በቦኒየምና በሚሊቫንጊ ነው። ፍራንክ ፋሪያን ከቦኔሞች በመቀጠል ሚኒ ቫኒሊ የተባለውን የሙዚቃ ቡድን መስርቶ በ1980ዎቹ መጨረሻ ዳግም የተወዳጅነትን ቦታ ያዘ። ለብዙ ጀርመናውያን ምኞት የሆነው ለፍራንክ ፋሪያን በቀላሉ የተሳካለት ደግሞ በዚያን ጊዜ ሚኒ ቫኒሊን ይዞ በአሜሪካ የሙዚቃ መድረክ ከፍተኛ ቦታን ማግኘቱ ነበረ። የሚኒ ቫኒሊ በተለይ ገርል ዩ ኖው ኢትስ ትሩ የተሰኘው ሙዚቃ በአሜሪካው የተወዳጅ ሙዚቃ መዘርዝር ላይ ለሰባት ሳምንታት የአንደኝነቱን ቦታ ተቆጣጥሮ ዘልቋል። በዚህም በዚያን ወቅት የጀርመን የሙዚቃ ባንድ በአሜሪካ ታሪክ የመጀመሪያን ስፍራ ማግኘቱ ነበረ። የጀርመናዊው የሙዚቃ ቀማሪ ባንድ በአሜሪካ የመጀመሪያው ስምረት ብዙም ሳይቆይ በ1990ዎቹ ላይ ትልቅ ቅሌት ውስጥ ተዘፈቀ። ይኸውም ሚኒ ቫኒሊ ራሳቸውን አሳምረው በካሜራ ፊት ውዝዋዜን ከማሳየትና ከንፈራቸውን ከማነቃነቅ በቀር በድምፅ እንደማይዘፍኑ ታወቀ። ለነገሩ በአሜሪካ ይህ አይነቱ ድርጊት አሜሪካውያኑ የማይሆን ነገር ኖጎ እንደሚሉት ይሁን እንጂ በቦኒየሙ ባንድ ላይ ወንዱን ተክቶ የሚያዜመው ራሱ ፍራንክ ፋሪያን መሆኑ ይታወቃል። በዚህም ሚኒ ቫኒሊ በዓለም አቀፉ መድረክ የወሰዱትን ሽልማት እንዲመልሱ፣ ለተሸጠውም ለእያንዳንዱ የሙዚቃ አልበም ከነቅጣቱ ገንዘብ እንዲመለስ ተደርጓል። በበርሊን ነዋሪ የሆኑት አቶ ኤልያስ ሲመርም ይህንን ያስታውሳሉ። ሌላው የነዚህ ሚኒ ቫኒሊ ዘፍነው መጨረሻ ላይ እነሱ እንዳልዘፈኑ እነሱ ተረጉ እንጂ ያው ዘፋኞች እንዳልሆኑና መጨረሻ ላይ ተሸልመውትም የነበረውን ሽልማት እንዲመልሱ ምናምን መደረጉን ይህንን ያውቃለሁ። ያው በብዙ ሽልማቶችን አግኝተው እንደነበረና ያ ግን በትክክል እንዳልሆነና ያው የዚህ የስራ ውጤት ግን ሌላ ሰው እንደሆነ እንደ ነውርም የታየ ነገር ነበር። ምክንያቱም ከአድማጮች ከሙዚቃ አፍቃሪዎች አንጻር ብዙዎቹ እነዚህን መድረክ ላይ የሚያቸውን ሰዎች እነሱ እየተጫወቱ ነው ብሎ ነበር አምነው የሚቀበለው ግን እነዛ መድረክ ላይ መጫወት ሳይሆን እንደ ፕሌይባክ ማለት ሌላ ሙዚቃ እየተጫወተ እነሱ እየደነሱ አፋቸውን እያንቀሳቀሱ ያው ትንሽም ቢሆን ያው አድማጮችን ወይ የሙዚቃ አፍቃሪዎችንም እንደ ማጭበርበርም አይነት ነገር ሆኖ እንደሚታይ ነው። እንግዲህ እኔ በዩኤስ አሜሪካ የተወዳጅ ሙዚቃ መዘርዝር ላይ ለሳምንታት አንደኝነትን ተቆጣጥሮ የነበረውና ቆየት ብሎ ግሬሚ ሽልማትን የተቀበለው የሙዚቃ ቡድን በቅሌቱ ዳግም ቅጣቱን መልሷል። ፍራንክ ፋሪያን ዛሬ በሰባ አምስተኛ አመቱ ሚሊ ቫኒሊን ያስታውሳል። የሚሊ ቫኒሊ ስህተት፣ አላስፈላጊ ስህተት ሲልም ይገልጸዋል። ፍራንክ ያን የቦኔሞችን ከ800 ሚሊዮን በላይ ሙዚቃ አልበምን ሸጧል። ፍራንክ ፋሪያን በሁለቱ የሙዚቃ ቡድኖች ብቻም ሳይሆን የሚታወቀው በ1995 ኖ ሜርሲ በሚል ያቋቋመው የፖፕ ሙዚቃ ቡድንም ተጠቃሽ ነው። ፍራንክ ፋሪያን ዩኤስ አሜሪካ ማያሚ ባህር ዳርቻ ባለ ቡና ቤት በሙዚቃው ድንገት ለተማረከበት ለሙዚቀኛ ማርቲን ሴንሮን ቆየት ብሎ የዚሁ ሙዚቀኛ ጓደኞች የሆኑትን መንትዮች በጎርጎሮሳውያኑ 1995 ዓ.ም ወደ ጀርመን አምጥቶና ሶስቱን ሙዚቀኞች በጋራ ማጣመር የሙዚቃ ማሳተም ውልን ፈርሞ ኖ ሜርሲ የተሰኘ የሙዚቃ ቡድን መጣሪያ እንደሰጣቸው ይታወቃል። ኖ ሜርሲ የሙዚቃ ቡድን በተለይ ዌርዱ ዩጎ በተሰኘው ሙዚቃቸው በተለያዩ የዓለም ሀገራት በሙዚቃው መድረክ ተወዳጅነትና ተደማጭነት መዘርዝር ላይ ለሳምንታት የመጀመሪያ ቦታን ይዘው ቆይተዋል። በጀርመንና በዩኤስ አሜሪካም ሽልማትን ተቀብለዋል። በጉርጉሮሳውያኑ 2006 ዓ ም ዳዲ ኩል የተሰኘው ፍራንክ ፋሪያን ያዘጋጀው ሙዚቃዊ ተውኔት ለመጀመሪያ ጊዜ በለንደን ቲያትር ቤት ታይቷል። ሙዚቃዊ ተውኔቱ በቦኒየሞች ሙዚቃ ላይ ብቻ ያተኮረ ሳይሆን ስለ ሚኒ ቫኔሊና ረብሽን ስለተባለው ባንድም የተዘጋጀ በተለይ በራሱ በሙዚቀኛ በፍራንክ ፋሪያን የሙዚቃ ፍቅር ሕይወት ላይ የሚያውጠነጥን መሆኑ ተዘግቧል። 75 ዓመት የሆነው ታዋቂው ጀርመናዊ የሙዚቃ ደራሲና ቀማሪ ፍራንክ ፋሪያን የሙዚቃ ስራውን አሁንም አላቋረጠም። በመጪው የፈረንጆቹ አዲስ ዓመት አጥቢያ ገና ላይ አዲስ የሙዚቃ አልበምን ይዞ ለመቅረብ ስራ ላይ መሆኑ ተነግሮለታል። ሙዚቃን ስሰራ፣ ይላል ፍራንክ ፋሪያን፣ በሙዚቃዎቼ እጅግ ካልተደሰትኩና ካልድረካው ለእኔ ስራው ትክክል አይደለም። ስለዚህም በስራዬ በመጀመሪያ ራሴ መርካት ይኖርብኛል። እንዲያ ካልሆነ አይሆንም። ሜታ ፍራንክ ፋሪያን በሙዚቃ ድርሰቱ ከትውልድ ትውልድ ስኬታማ የሆነበትን ሚስጥር ሲጠየቅ ትልቅ የሙዚቃ ደራሲም ሆነ አቀናባሪ አይደለሁም፣ ግን የተለያዩ ነገሮችን በማሰባሰብ ጥሩ ገጣጣሚ ነኝ ሲል እንደሚገልጽ ተዘግቦለታል። አድማጮች የታዋቂውን ጀርመናዊ የሙዚቃ አቀናባሪ የፍራንክ ፋሪያንን 75ኛ ዓመት በማስመልከት የያዝነው ቅንብር እስከዚሁ ነበር። አዜብ ታደሰ ነኝ። ጤና ይስጥልኝ።